ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻቸው አድማጮቻችን በዛሬው ሐሙስ ጥር 21 ቀን 2007 ዓ ም ስርጭታችን የማስተናግዳችሁ አዳነች ፍስሐየ ነኝ። የኦሮሞ ዲሞክራሲያዊ ግንባር አባላት ኢትዮጵያ ገብተው በሰላማዊ መንገድ እንደሚታገሉ አስታወቁ። የአፍሪቃ ህብረት ጉባኤ አጀንዳ፣ አለም አቀፍ የፓርላማ አባላት ህብረት በአለም ዙሪያ ባሉት አባላቱ ችግር እንደሚደርሱባቸው አስታወቀ፣ በሊባኖስ ያሉት የቤት ሰራተኞች ማህበር አቋቋሙ፤ የሚሉትን ቅንብሮች ነው በዛሬው ፕሮግራማችን የምናቀርበው። አሁን ግን የዓለም ዜና ይቀድማል። ቆንጅታዬ ታነብልናለች። ጤና ይስጥልኝ እንደምናመሻችሁ ኢትዮጵያ ዋና ከተማዋን አዲስ አበባን ከጅቡቲ ጋር የሚያገናኝ አዲስ የባቡር መስመር እንደ አውሮፓውያን አቆጣጠር በ 2016 እንደምትከፍት አስታውቃለች የባቡር መስመሮቹ ግንባታ ፕሮጀክት የአዳዲስ ኢንዱስትሪዎች ግንባታ እቅዶቿ አካል መሆኑን የኢትዮጵያ የኢትዮጵያ መንግስት የባቡር መስመሮች ኮርፖሬሽን ዋና ስራ አስኪያጅ አቶ ጌታቸው በትሩ አስታውቀዋል። ከአዲስ አበባ ጅቡቲ የሚዘረጋው የ ሰባት መቶ ኪሎ ሜትር የባቡር መስመር በአራት ቢሊዮን ዶላር ወጪ በቻይና የባቡር ኢንጂነሪንግ ኮርፖሬሽን እና በቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኩባንያ እንደሚገነባ ተገልጿል። ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ ሁለት ሺ ሀያ አመተ ምህረት ባለው ጊዜ ውስጥ የተለያዩ የሀገሪቱን አካባቢዎች የሚያገናኙ የ5000 ኪሎ ሜትሮች አዲስ የባቡር መስመሮች ለማገንባት አቅዳለች። በዚህ በ2015 አመተ ምህረት ጥቅምት ወር ጠቀም ያለው የአዲስ አበባ ጅቡቲው መስመር ክፍል እንደሚጠናቀቅና ከዚያም በቀጣዩ በ2016 መጀመሪያው ላይ ባቡሮች መጓዝ እንደሚጀምሩ ነው አቶ ጌታቸው በትሩ ለሮይተርስ በሰጡት ቃል ያስታወቁት። የናይጄሪያ ሰሜን ምስራቅ አዳማዋ ክፍለ ሀገር ነዋሪዎች መንደራቸውን ትተው ወደ ክፍለ ሀገሯ ከተማ ዋና ከተማ እየተሰደዱ ናቸው። ነዋሪዎቹ የሚሰደዱት የቦኮሃራም ነውጠኞች በተከታታይ በአካባቢው ላይ ጥቃት እያደረሱ መሆናቸውን ተከትሎ ነው። ካለፈው አርብ እስከ ሰኞ በነበረው ጊዜ ውስጥ የታጠቁ የቦኮሃራም ሸማቂዎች ሚሺካ በሚባለው አካባቢ ቢያንስ አምስት የተለያዩ መንደሮችን አጥቅተዋል። በመኪናና በሞተር ብስክሌቶች ሆነው እየደረሱ ጥቃት መፈጸማቸውን፣ ዘረፋና ቃጠሎ ማድረሳቸውን ነዋሪዎቹ ገልጸዋል። ከምንጊዜውም በከፋ ሁኔታ ሲዛመት የቆየውን የኢቦላ ወረርሽኝ ለመቀነስ ሲካሄዱ የቆዩት ጥረቶች አሁን ትኩረታቸውን ወረርሽኙን ወደ ማጥፋት አዛውረዋል፣ ሲል የዓለም የጤና ድርጅት አስታወቀ። ይህ የሆነው ካለፈው የአውሮፓውያን ሰኔ ወር ወዲህ በየሳምንቱ የሚገኙ የአዲስ የቫይረሱ ተጠቂዎች ቁጥር ከሁሉም ቀንሶ በመገኘቱ መሆኑ ነው መሆኑ ተነግሯል። የዓለም የጤና ድርጅት እንደተናገረው በወረርሽኙ በከፋ ሁኔታ በተጠቁት ጊኒ፣ ሴራ ሊዮን እና ላይቤሪያ ባለፈው ሳምንት የተገኙት አዲስ የቫይረሱ ተጋላጮች ቁጥር ዘጠና ዘጠኝ ብቻ ሆኖ መገኘቱን አስታውቋል። ትናንት ሐሙስ ይቅርታ ትናንት ረቡዕ ሁለት እስራኤላውያን ወታደሮችና አንድ የተባበሩት መንግስታት ድርጅት ሰላም አስከባሪ በተገደሉበት ግጭት የዋለው የእስራኤሉና የሊባኖሱ ድንበር አካባቢ ዛሬ ረጋ ብሎ መዋሉ ተዘግቧል። የትናንቱ ግጭት የተቀሰቀሰው የሊባኖሱ ነውጠኛ ቡድን ሄዝቦላ ድንበሩ ላይ ይጓዝ በነበረ የእስራኤል ጦር ሰራዊት ላይ መኪናዎች ላይ ሮኬት ከተኮሰ በኋላ ነው። እስራኤል በአጸፋው የአየር ጥቃት አድርሳለች፣ መድፍም ተኩሳለች ተብሏል። የተባበሩት መንግስታት የጸጥታ ምክር ቤት በጉዳዩ ላይ በዝግ ስብሰባ ከተነጋገረ በኋላ የእስፓኛዊው የሰላም አስከባሪ መገደሉን አውግዟል። አድማጮች፣ ለሰአቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። በሦስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመልሳለች። አሁን ወደ ቀዳሚው ዝግጅታችን እናመራለን። የቀድሞ የኦሮሞ ነጻነት ግንባር አመራር አባል የነበሩትና አሁን የኦሮሞ ዲሞክራሲያዊ ግንባር መሪ አቶ ልንጮ ለታ ትግሉን በአገር ውስጥ በሰላማዊ መንገድ ለማከናወን ድርጅታቸው በቅርቡ ኢትዮጵያ እንደሚገባ አስታወቁ። ሄኖክ እሳቸውን አነጋግሮ ያጠናቀረው ዘገባ ቀጥሎ ይቀርባል። አቶ ሌንጮ ለታ በኢትዮጵያ ፖለቲካ የደርግን ውድቀት ተከትሎ የተመሰረተው የሽግግር መንግስት በፊትና በኋላ በፖለቲካ አመራር የቆዩ ሰው መሆናቸው ይታወቃል። አቶ ሌንጮ የትጥቅ ትግል የሚያከናውነውን የኦሮሞ ነጻነት ግንባር እስከ 1984 ዓ.ም ድረስ ሲመሩ የቆዩ ሲሆን ከዛ በኋላ የኦነግ የሽማግሌዎች ምክር ቤት ውስጥ በአማካሪነት መስራታቸውን ይገልጻሉ። በአሁኑ ወቅት የኦሮሞ ዴሞክራሲያዊ ግንባር የተባለ በሰላማዊ መንገድ ለውጥ ለማምጣት የሚታገል የፖለቲካ ፓርቲ መስርተዋል። አቶ ሌንጮ ከኢትዮጵያ መንግስት ጋር የተያያዘውን ድርድር ወይም ውይይት እንዲያብራሩልን ከሚኖሩበት ከኖርዌይ በስልክ መስመር ላይ ይገኛሉ። እንደምን አመሹ አቶ ሌንጮ? ደህና ነኝ። እንግዲህ በቅድሚያ ከአስራ አንድ ወራት በፊት ነው ከኢትዮጵያ መንግስት ጋር ለመወያየት እርስዎ የሚመሩት የኦሮሞ ዴሞክራሲያዊ ግንባር ድርጅት ፍላጎት እንዳለ ያሳወቀው ምን መልስ አገኛችሁ ከመንግስት ጋር ብዙ የመልእክት ልውውጥ አድርገናል በተለያዩ ደረጃዎች ግንኙነት ፈጥረናል እስካሁን ግን የተደመደመ ውጤት የለም ምን ማለት ነው የተደመደመ ውጤት የለም ሲሉ እኛ ቀደም ሲል የፈለግነው ከገዢው ፓርቲ ጋር መግባባት ላይ ደርሰን ከዚያ በኋላ ወደ ሀገር ለመመለስ ነበር። ይሄ አሁን ብዙ ጊዜ ፈጀ። ጊዜ ስለፈጀ ፈጀ እዚያው ሄደን ለመወያየት ወስነናል። ይሄን እያሰብን ነው። ይሄ የሆነው እንግዲህ ጊዜ ከመፍጀቱ አንጻር ነው ወይስ የኢትዮጵያ መንግስት ውይይቱ በሀገር ውስጥ እንዲከናወን በመወሰኑ ነው? የለም እኛ ፈልገን ነው ስለተጓተተ ወደ ሁለት ዓመት ይጠጋል። በተለያዩ ደረጃዎች ከመንግስት ባለስልጣናት ጋር መልእክትን ላወጥ የቆየ ነው። ግን በጣም ስለተጓተተ የሚሻለው እዛው ሄደን ውይይት አድርገን መግባባት ላይ እንድንደርስ ነው። እንግዲህ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በመስከረም ሁለት ሺ ስድስት አመተ ምረት የኦሮሞ ዴሞክራሲያዊ ግንባርን ጥያቄ አስመልክቶ እንዲህ ብለው ነበር፣ እናድምጥ እና አቶ ለንጮ ለታ በግለሰብ ደረጃ እኔ እስከማውቆ ድረስ ከኦነግ ተለይተናል የሚል ሀሳብ ነው ያላቸው። ስለዚህ ከኦነግ እንዴት እንደተለዩ ምን ይዘው እንደሚመጡ ሲያቀርቡ፣ በዚህ ደረጃ ላይ ተመስርቶ ለመደራደር ዝግጁ ነን። እኛም በወሬ ደረጃ ሰምተናል ለዋሽንግተን ላለው ኤምባሲያችንም ደብዳቤ እንዳስገቡ ሰምተናል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን እንግዲህ እንደሰማ ነው ከኦነግ እንዴት እንደተለያችሁና በምን እንደተለያችሁ ይዛችሁ እንድትመጡ እንድታስረዱ፣ በዚህ ተመርኩዞ ድርድር ለማድረግ ደግሞ ዝግጁ ነን ብለው ነበር። ከኦነግ በምንና እንዴት ትለያላችሁ? ድርድራችሁስ ምን ደረሰ? መጀመሪያ ስለ ድርድሩ ለመናገር ፈልጋለሁ። ተጓተተ ነው ያልኩት። ከመንግስት ጋር ግንኙነት ፈጥረናል፣ ነገር ግን ድርድሩ ለመጀመር ብዙ ጊዜ ፈጀ። ከሆነ ጋር ግልጽ ነው የምንለያይበት። እኛ የአዲስ አገር የመመስረት ዓላማ የለንም። ሁሉንም ህዝቦች እያሳተፈ የሁሉንም ህዝቦች ማንነትና ጥቅም የሚያከብር ስርዓት ስራ ላይ እንዲውል ስለምንፈልግ በመጨረሻ በትጥቅ ትግል እኛ አናምን። ትጥቅ ትግል ዲሞክራሲን አያመጣ። ስለዚህ ያው መስዋዕትነት ስለማይቀር በስርዓቱ ውስጥ እየታገልን አስፈላጊውን መስዋዕትነት ከፍለን የኦሮሞን ህዝብ መብት ለማስከበር ነው የምንታገለው። እንግዲህ የኢትዮጵያ መንግስት በሁለት ሺህ አንድ ዓመተ ምህረት ባወጣው የጸረ ሽብር ህጉ ተመርኩዞ በሰኔ 2003 ዓመተ ምህረት ግንቦት ሰባት፣ ኦነግና ኦብነግን አሸባሪ ድርጅቶች ብሎ ሰይሟል። እነዚህን ድርጅቶች ከሚመሩ መካከል በሌሉበት ተከሰው እስከ ሞት ድረስ የሚያስቀጣ ብይን ተላልፎባቸዋል። እርስዎ እንግዲህ ወደ ኢትዮጵያ ሳይገቡ ለመወያየት ወይም ለመደራደር ለምን እንደፈለጉና ይሄ ደግሞ ምናልባት ስጋት የሚያሳድርቦት እንደሆነ ስጋት አለቦት? ያለ ውይይት ሲገቡ እኔ የሽብርተኝነት ክስ ይቀርብብኛል ብዬ አላምንም። ከመንግስት አካባቢ የተገለጸልንም ይሄን ነው የሚያመለክተው እንደማትከሰሱ በሽብር አስቀድመው እንግዲህ በአመራር ይሳተፉበት የነበረው ኦነግ ስላለ ማለት ነው፣ ይሄንን ጥያቄ የማነሳለዎት። ይሄ ደግሞ በኢትዮጵያ ውስጥ ኦነግ ተለይተናል፣ ኦነግ ላይ ጋር የለንም አሁን ስለዚህ፣ ቀጣይ የፖለቲካ እንቅስቃሴያችሁ ምንድን ምንድነው የሚመስለው የኦሮሞ ዴሞክራሲያዊ ግንባር የምርጫ ተሳትፎ ይኖረዋል? ከሆነስ መቼ? የፖለቲካ ተቃውሟችሁ ደግሞ በምን ፖሊሲዎች ላይ ያተኮረ ይሆናል? ይሄ እንግዲህ እዚያው አገር ቤት ደርሰን ገዥውን ፓርቲ አነጋግረን፣ ተቃዋሚዎችን አነጋግረን በምን አይነት ሁኔታ ምን አይነት ግንኙነት እንደሚኖር እንወስናለን። ከሀያ አመት በላይ ሆነዋል ከኢትዮጵያ ከወጣ በጭፍኑ እዚሁኛ አሁን ይሄ በዚህ በዚህ ጉዳይ ከመንግስት ጋር ይታገላለሁ በዚህ በዚህ ጉዳይ ጋር ደግሞ ከተቃዋሚዎች ጋር ይወግናለሁ ብዬ መናገር ትክክል አይሆንም። እንግዲህ እርስዎ የሚገቡበት ይሆናል። ይሄ የሚደረገው በልዑካን በኩል ነው? ከኢትዮጵያ መንግስት ጋር ከእናንተስ በኩል ሄደው የተነጋገሩ ወይም የተደራደሩ አዲስ አበባ ላይ የፓርቲው አባላቶቻችሁ አሉ? እስካሁን ማንም አልተላከም። ውይይቱን እዚያው ለማካሄድ ሀሳብ እንዳለን አሳውቀናል። አትምጡ እስካልተባልን ድረስ ለመሄድ ክፍት ሁኔታ አለ ማለት ነው። የእርስዎ ምክትል ዶክተር ዲማ ወደ አዲስ አበባ እንዳመሩ አንዳንድ ዘገባዎች ይሰሙ ነበር። እሱ ለግል ጉዳይ ነው ሄደው ሄደው ነበር። አሁን ከፖለቲካ ጋር አልተያያዝም። ያን ሄደው ለቅሶ ነው። ስለዚህ በቅርብ ጊዜ እንግዲህ ወደ ሀገር ለመመለስ እቅድ እንዳላቸው ነው የገለጹት። አስቀድመውም እንደው ቀን ቆርጣቸዋል? የአውሮፕላን ቲኬት ቆርጣቸዋል አልገዛሁም። ኤሮፕላን ቲኬት ግን እንዲያው ቀኑን ወይ ወራቱን ታውቃላችሁ መቼ እንደምትገቡ? አልወሰንም። በጣም ጥሩ። ይሄን እንግዲህ ስትወስኑ በጊዜው የምታሳውቁን ይሆናል። እኛም ይህንን ሁኔታ ለአድማጮቻችን የምናደርሰው ነው። አቶ ሌንጮለታ የኦሮሞ ዴሞክራሲያዊ ግንባር መሪ ለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። አዲስ አበባ ላይ ከነገ በስቲያ አርብ የአፍሪካ ህብረት የመሪዎች ጉባኤ ይጀመራል። በጉባኤው ዝግጅትና ዋና ዋና አጀንዳ ላይ የህብረቱ ኮሚሽን ምክትል ኤረስተስ ሞዌንቻ ትላንት ለጋዜጠኞች መግለጫ ሰጥተዋል። እስክንድር ፍሬው ተከታትሎታል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኤራስተስ ሞዌንቻ ገለጻቸውን የጀመሩት አርብ የሚከፈተው አርብ የሚከፈተው የመሪዎች ጉባኤ እጅግ ወሳኝ መሆኑን በመጠቆም ነው። I should just simply tell you that this, uh, summit is crucial and a turning point in many ways. ይህ በቀላል አነጋገር ይህ የጀመርነው ጉባኤ አንገብጋቢና በበርካታ መንገዶችም ወሳኝ መሆኑን ልነግራቸው እችላለሁ። ምክንያቱም በአፍሪካ ህብረት የተቀረጸው አጀንዳ 263 ይህ የሚደረግበት ነው። እንደምታውቁትም አጀንዳ 263 ኢኮኖሚያችንን በሚቀጥሉት 50 ዓመታት እንዴት በፍጥነት እንደምናሳድግ አፍሪካ ያዘጋጀችው የጉዞ አቅጣጫ አካል ነው። ነገር ግን ያ የጉዞ አቅጣጫ አካል ወደ ተጨባጭ ፕሮግራሞች ከሚለወጡና ከሚተገበሩ በትክክል እየተጓዝንም እንደሆን ከምንገመገምባቸው የአስር 10 ዓመታት ፕሮግራሞች ጋር የተቀረጸ ነው። በጎርጎረሳውያን የዘመን አቆጣጠር ይህ የያዝ ነው የ2015 ዓ ም የምዕተ ዓመቱ የልማት ግቦች የሚጠናቀቁበት የድኅረ 2015 የልማት አጀንዳ ደግሞ የሚጀመርበት እንደሆነም ሚስተር ሙዌንቻ አስታውሰዋል። እናም እስከ 2063 የሚቆየው የአፍሪካ ህብረት የ50 ዓመት የልማት አጀንዳ ለዚህ የድኅረ 2015 ዓለም አቀፍ የልማት አጀንዳ ጭምር ግብዓት መሆን እንደሚችል ተናግረዋል። ጉባኤው በተጨማሪም በአንድ ዓመት ውስጥ የተከናወኑ ተግባራትንና ያጋጠሙ ችግሮችን መለስ ብሎ እንደሚገመግም ተቀሰዋል የአጉሪቱን ሰላምና ጸጥታ ከማስከበር አንጻር፣ ለምሳሌ በአንድ በኩል አበረታች ውጤቶች የተገኙበት፣ በሌላ በኩል ግን ፈተናዎች የተጋረጡበት ሁኔታ መኖሩን አስረድተዋል። አዲስ ክስተት ተመልክተናል። ይህም በቦኮ ሐራም እየተካሄደ ያለው አክራሪነትና ጽንፈኝነት ነው። ወደ አህጉሪቱ ምዕራባዊ ክፍል መስፋፋት ስጋትም ደቅኗል። በዚህ የመሪዎች ጉባኤም ይህ ስጋት የመወያያ ርዕስ ይሆናል። በመሪዎቹ ጉባኤ ምን አይነት ውሳኔ ሊወሰን እንደሚችል የተጠየቁት ምክትል ሊቀመንበሩ በሚቀርቡት መረጃዎችና በሚደረገው ውይይት ላይ የተመሰረተ ሊሆን እንደሚችል ገልጸዋል። የዚምባብዌው ፕሬዚዳንት ሮበርት ሙጋቤ ቀጣዩ የአፍሪካ ሕብረት ሊቀመንበር ሊሆኑ እንደሚችሉ እየተገለጸ ይገኛል። በተለያዩ ጉዳዮች እየተወቀሱ የሚገኙት መሪ እንዴት ለዚህ ኃላፊነት እንደሚመረጡ የተጠየቁት የሕብረቱ ምክትል ሊቀመንበር ቀጥተኛ ምላሽ አልሰጡም። በየትኛውም ሀገር ወሳኙ ሕዝቡ ነው ሲሉ ነው ያብራሩት። በአፍሪካ ዲሞክራሲ ሲስፋፋ እያየን ነው። የአረብ አብዮት በሉት ምንም በሉት በዚያ የሆነውን ተመልክተናል። ሕዝቡ ራሱ ለመብቱ ቆሞ፣ በአመራር ላይ ያሉት ጥሩ አመራር እንዲሰጡ ጠይቋል። የማንኛውም መልካም ማስተዳደር ፈተና ሕዝቡ ራሱ ለራሱ የሚሰጠው ነው። እኔና እናንተ ለዚህ ወይም ለዚህ ሀገር። ጥሩ መሪ ማን እንደሆነ የማወቅ ችሎታና አቅም ያለን አይመስለኝም። ሕዝቡ መርጦ መሪያችን ይህ ነው ካለ የሚገባው ያ ነው። ራሱ ተነስቶም ይህን አልቀበልም ካለ ያወርደዋል። እና ይህ ጥሩ መሪ ነው፣ ያ መጥፎ መሪ ነው ለማለት እኔ ማነኝ? የፊታችን አርብ ለሚጀመረው የመሪዎች ጉባኤ መንገድ የሚጠርጉ የተለያዩ ስብሰባዎች በአዲስ አበባ በመካሄድ ላይ ይገኛሉ። ከዋናው ጉባኤ ጎን ለጎንም ለአፍሪካ ልማት አዲስ አጋርነት ኔፓድ፣ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድና ሌሎችም በመሪዎች ደረጃ ስብሰባዎች ያካሂዳሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዓለም አቀፍ የፓርላማ አባላት ህብረት ከሶስት መቶ በላይ የሚሆኑ በአርባ አገሮች ያሉ አባሎቹ ሶቆቃን ያለ ጥፋት መታሰርን ግድያን ጨምሮ የተለያዩ በደሎች ሰለባ መሆናቸውን አስታወቀ። የህብረቱ የሰብአዊ መብት ጉዳዮች ኮሚቴ ከአስራ አምስት የተለያዩ አገሮች የሆኑ የሰማንያ ስምንት አባላቱን ጉዳይ የተመለከተ ጥናት አጠናቆ ውጤቱን ይፋ አድርጓል። ዘጋቢያችን ሊዛ ሽላይን ከጀኔቫ ያጠናቀረችውን ዘገባ አውላ ከበድ ያቀርበዋል። በተለያዩ አገሮች ፓርላማዎች በአባላቶች ላይ የሚፈጸም የሰብአዊ መብቶች ጥሰት በአንድ የዓለም አካባቢ ወይም አህጉር የተገደበ አይደለም ይላል። ኮሎምቢያ፣ የኮንጎ ዲሞክራታዊ ሪፐብሊክና ሽሪላንካ ብዙ ዓመታት ወደ ኋላ የሚወስድ መጠኑ የበረከተ በደል ከተፈጸመባቸው አገሮች ውስጥ ጥቂቶቹ ብቻ ናቸው። ለዓለም አቀፉ የፓርላማ አባላት ህብረት አይፒዩ በደሎቹ መቼ የሚፈጸሙ መቼ መለስ ብሎ ላለመታየት ጊዜ የሚሽራቸው አሊያም የሚያልፍባቸው አይደሉም። አንዳች ሁነኛ ልባት እስኪያገኙም ድረስ በድርጅቱ የሰብአዊ መብቶች ጉዳይ መዝገብ በወግ በወጉ ተለይተው እንዲቀመጡ ይደረጋሉ። የአይፒዩ የሰብአዊ መብት ጉዳዮች ፕሮግራም ኃላፊ ሮጌር ኑሂዜንጋ ለአሜሪካ ድምፅ ሲናገሩ ብሩንዲ በመጨረሻው የሐቅና እርቅ አፈላላጊ ኮሚሽን በማቋቋሟ ኮሚቴው ተደስቷል ብለዋል። የኮሚሽኑ ማቢ ስራ እንደ አውሮፓውያን የዘመን አቆጣጠር ከ1993 እስከ 2005 ዓ.ም ድረስ በዚያች አገር በተካሄደው የእርስ በእርስ ጦርነት ወቅት የተገደሉ የፓርላማ አባላትን ጉዳይ መፈተሽ ነው። ይህም በእርግጥ ሁነኛ እመርታ ነው ይላሉ ኒሆ ዜንጋ ብሩንዲያውያን በመካከላቸው እርቅ ማውረድ ይቻላቸው ዘንድ ይህ ጥሩ አጋጣሚ ነው ብለን እናምናለን። ከዚህም በላይ ግን ፍትሕ መረጋገጡ ዋናው አስፈላጊ ነው ብሎ ስለሚያምን በሐቅና እርቅ አፈላላጊው ኮሚሽን መቋቋም ጉዳዩን በተጨባጭ ለመረዳትና ግድያዎቹ እንዴትና በማን እንደተፈጸሙ ለማረጋገጥ ያስችለናል። ተሸፋፍኖ በቆየው ጉዳይ ላይ አንዳች ብርሃን ከመፈንጠቁም ባሻገር ተጠያቂነትንም ያረጋግጥልናል። የዓለሙ የፓርላማ አባላት ኅብረት አይፒዩ ጠቅላላ ስብሰባ በማካሄድ ላይ ሳለ በኒጀር ባለቤታቸው ሕፃን ሲገዙ አንዳችም ለማድረግ ባለመሞከር የተወነጀሉትን የቀድሞውን የአገሪቱ ፓርላማ አፈ ጉባኤ ሀማ አማዱን የተመለከተ አዲስ ክስ ገጥሞታል። ከፍተኛ የፖለቲካ መሪዎችንና ያንዳንዶችንም ባለቤቶች ጨምሮ በምዕራብ አፍሪካ የደራ ሕፃናት ገበያ

የዓለም የፓርላማ አባላት ኅብረት አይፒዩና ኮሚቴው በክሶቹ ይዘት ላይ አቋም ባይወስዱም የአንድን አገር ብሔራዊ ሸንጎ አፈ ጉባኤ የተመለከተ ክስ እንደመሆኑና አንዳንድ የሚያሳስቡት ጉዳዮችን በመኖራቸው ኮሚቴው የክሱን ጭብጥ ፈትሾና የክሱን ሂደት በመከታተል ያሳስቡኛል ያላቸውን ጉዳዮች ይፋ አድርጓል። በተጨማሪም በቅርቡ የክስ ማዘዣ በመቆረጡ ኮሚቴው ታዛቢዎች የክስ ሂደቱን መከታተል መቻላቸውን ጨምሮ ጉዳዩን በቅርበት በማየት ላይ ይገኛል። ከኒጀሩ ፕሬዚዳንት ጋር በገቡት ግጭት ከመንግስት የተለዩ ታማዱ ቁልፍ የተቃዋሚ መሪ ናቸው። በተለይ የተቃዋሚ ፓርቲዎችን ወክለው የሸንጎ አባል የሚሆኑ ወገኖች በዓለም ዙሪያ ይበልጥ ለከፋ የመብቶች ጥሰት የተጋለጡ መሆናቸውን ኑይዜንጋ አስረድተዋል። በመጨረሻም ሴቶችና ቤተሰብ ፕሮግራማችን ይቀርባል። ሊባኖስ ውስጥ ከተለያዩ ሀገሮች ሄዶ በቤት ሰራተኝነት የተሰማሩ ሰራተኞች ማህበር መመስረታቸው ተዘግበዋል። ማህበሩ በመካከለኛው ምስራቅ በአይነቱ የመጀመሪያው እንደሆነ ተነግሯል። በርካታ ኢትዮጵያውያት በሊባኖስ በቤት ሰራተኝነት ተቀጥሮ እንደሚሰሩ ይታወቃል። በአሰሪዎች እና በአስቀጣሪዎች ግፍ እንደሚፈጸምባቸው እና ፓስፖርታቸውን ተነጥቀው ያለ አንዳች ሕጋዊ መታወቂያ የባርነት ያህል ተጠፍረን እንኖራለን የሚሉትም አያሌ ናቸው ይህ አሁን የተቋቋመው ማህበር ምን ተስፋ ይሰጣቸዋል በምስረታው ላይ ከተገኙ ኢትዮጵያውያት አንዷን ቆንጅት ወደ ቤይሩት ደውላ አነጋግራለች። ቀጥሎ ይቀርባል። ፍቅርተ አስቻላይ ይባላለሁ። በዚህ ሀገር ስሜ በፓስፖርት ስሜ ዛሀራ ይሆን ምድራሽ የሚባለው ቤይሩት ነው። የምኖረው አስራ አራት አመት ሆኛል። እዚህ ሀገር ላይ ስምንት አመት በኮንትራት ነው የሰራሁት። አሁን የምሰራበት የአንድ ግለሰብ ነው፣ ደስታ ሀውስ ነው። ሰሞኑን በመገናኛ ብዙሀን አንድ ዘገባ እየተመለከትን ነው በቤት ውስጥ ስራ ላይ የተሰማሩ ሰራተኞች ለመጀመሪያ ጊዜ የሰራተኛ ማህበር ሊያቋቁሙ በሳምንቱ መጨረሻ ስብሰባ አድርገው ተነጋግረው ጨርሰዋል የሚል ድርጅቱ ከተጀመረ ከሁለት አመት በላይ ሆኖታል እኔ ግን የማውቀው አሁን ከገባሁ ከድርጅቱ ወደ ሦስት ወር ሆኖኛል። ከድርጅቱ ዓላማ ጋር ብሬ መጓዝ ተጀመርኩ ማለት ነው። የድርጅቱ ዓላማ በቤቱ በቤቱት ሀገር ስደተኞች ማለትም ኢትዮጵያ፣ ስሪላንካ፣ ባንግላዴሽ ኦል ስደተኛ የሌሎች ሀገር ዜጎችን ጭምር አለብን። አንድ ብዛታችን ምናልባት እዚህ ሀገር ላይ ወደ አስር የማይተናነት ዜጎች አለን። ከአስር ሀገሮች ማለት ነው። ከአስር የማያንሱ የነዛ ስብስብ ነው። የአንድ ወይም የኢትዮጵያ ወይም የፊሊፒና ማህበር ብቻ አይደለም። በአጠቃላይ በቤሩት ሀገር ላይ የሚኖሩ ለቤት ሰራተኞች ነው የተቋቋመው ድርጅቱ። ይሄ እንግዲህ በአይነቱ የመጀመሪያው ነው። እስካሁን እንደዛ አይነት ማህበር ኖሮ አያውቅም አያውቅም። በስብሰባው ላይ አሁን በሳምንቱ መጨረሻ በተደረገው እሁድ ዕለት ይመስለኛል፣ በዛ ስብሰባ ላይ ተገኝተሽ ነበረ ፍቅርተ? አዎ ተገኝቼ ነበር። ምን ያህል ትሆናላችሁ በስብሰባው ላይ የተካፈላችሁት? እኛ በአጠቃላይ ማህበሩ ወደ አምስት መቶ ከአምስት መቶ በላይ ነው። ኢትዮጵያውያት ውስጥ አንቺና እህቶችሽ መሰል እህቶችሽ ምን ያህል ትሆኑ ነበር? በዚህ ማህበር ስር የተደራጀ ኢትዮጵያውያኑ በግልጽ በእሁድ ዕለታት ስብሰባ ላይ እየተገኘ ነው። ጥቂቶች ነን በአባልነት የተመዘገቡ ግን ብዙሀን ነን ላይገኙ የቻሉበት በስራቸው ምክንያት ምናልባት ምናልባት በስራቸውም ምክንያት ነው ልልሽ ይችላለሁ። በሁለተኛ ደረጃ ደግሞ አባልነትን ከተመዘገቡ በኋላ የድርጅትን አላማ እንዴት ነው ምን ልበልሽ በችለተኝነት ሊሆንም ያኔ ከዚህ በፊት ተደርጎ ስለማይታወቅ ማለት ነው ሊሳካም ላይሳካም ላይሳካ ይችላል ብሎ በማመን ደረጃ ነው በመጠራጠር ነው ያለ ለመሳተቡም ፍላጎት ኑሯቸው አይደለም ፍቅርተ የማህበሩ አላማ ምንድን ነው ምንድን ነው የሚያደርግላችሁ ለእናንተ ለሰራተኞች የመጀመሪያው ጥያቄ የማህበሩ አላማ የማንነት ጥያቄ ነው፣ መብት ማስከበር። እኛ ሰዎች ነን፣ እንደ ሰውነታችን እንደ ማንኛውም ዜጋ ወይም እንደ ማንኛውም የሆነ ሰውዬ መብታችን ይከበርልን። ለምን ተረግጠን እንኖራለን? ድምጻችን ይሰማ። ምናልባት ተበድዬ ሊሆን ይችላል። አቤት ለመንግስት አካል አቤት፣ በምን ሰዓት እንሰማኝ? የለም ለምን አንሰማ ነው ትልቁ ጥያቄ። ይሄንን ማህበር የሊባኖስ መንግስት የሰራተኛ ጉዳይ ሚኒስቴር እንዳይቋቋም ብዙ እየተቀናቀነ ቆይቷል። ማህበሩ እንደውም ሊመሰረት ካለፈው ሁለት አመት የዛሬ ሁለት አመት ገደማ ጀምሮ ሲንቀሳቀስ ቆይቷል የሚልም በአንድ ዘገባ ላይ ተመልክቻለሁ። ምን ያህል ታውቂያለች? ስለዚህ ትክክል ትክክል። አሁን ግን ማለት ነው የሊባኖስ መንግስት አምስት መቶ ድምፅ ታገኘ ይህንን ማህበር ሊፈቅድለት እንደተስማማ ነው፣ እኛ በድርጅቱ ገለጻ የተደረገልን። እኛ ግን ከአምስት መቶ በላይ ነን። ሁለት በተደረገው መክፈቻ ላይ ማለት ነው በጥሩ ሁኔታና በጣም ደስ በሚል ሁኔታ ነው አጠናቀን የጨረስነው። ገና ስራችን ጀመረ እንጂ አላለቀም። ገና ሀብ ለመጀመራችን ነው ማለት ነው። እህል ተዘርቶ እንደሚበቅል ገና ቡቃያዎችን ብዬ እገምታለሁ። አሁን በኋላ የሚጠበቅ እንትን ስራ በጣም ከፍተኛ ነው ብዬ እጠብቃለሁ። እንግዲህ እግዚአብሔር ፍቃድ ጋር ሊያስፋታል ሊችል ይሆናል። ፍቅርተ፣ ኢትዮጵያዊያቱን በዚህ ማህበር እንዲታቀፉ በማበረታታት አላማውን በማስረዳት ረገድ ብዙ እንደሰራሽ ነው ከሌሎች ጓደኞችሽ ከእህቶችሽ እምሰማው የነበረው ትክክል ማለትም ይህንን ድርጅት ስናቋቁም እኛ ወይም ሰምተን ስንሄድ ሲነገረን የአምስት መቶ የሚያህሉ ማህበራቱ ተደራጅቶ ቢያንስ አምስት መቶ ሰው መገኘት አለበት ከማንኛውም ዜጋ ከኢትዮጵያም፣ ከፊሊፒንም ከሁሉም ዜጋዎች ማለት ነው። ቅልቅል ሆኖ አምስት መቶ ሰው ከተገኘ ይህንን ማህበር እንፈቅዳለን ብለው ከዚህ ሀገር መንግስት ጥያቄ ቀርቦለት ነበር። ለድርጅት ያንን ጥያቄ ያው የድርጅቱ ዋና ተጠሪ ቦታችን ማለት ነው።

ጥሩ ነገር ነው ያለፈው። አሁንም እህቶች ስብሰባው ከተካሄደ በኋላ እንዳዩት እንደሚሳተፉ ነግረውኛል። በጣም ደስ ይለኛል ባለው ሁኔታ ማለት ነው። ምንድን ነው የምትጠብቂው? ምን ተስፋ ነው ያለሽ? በዚህ ድርጅት በዚህ ማህበር መቋቋም የመብቶቻችሁ መከበር፣ የጥቅሞቻችሁ መከበርን አስመልክቶ ምን ተስፋ አለሽ? እኔ ተፋይ እንግዲህ እግዚአብሔር ፍቃዱ ከሆነልንና እንደኛ ሀሳብ አንደኛ የነጻነት ጉዳይ የማንነት ጥያቄ እኔ ሰው ነኝ እንደ ሰውነቴ አክብረውን እነሱም የሚፈልጉት እንሳቶቻቸው እኛም የምንፈልገውን እንዲሰጡን ነው። በሁለተኛ ደረጃ እህቶቻችን ብዙ ህቶቻችን ማለት ነው በቤት ውስጥ ታሽገው መውጣት አይችሉም። ከምግብ እንኳን ከምግብ ልጀምርልሽ። ከምግብ ከልብስ፣ ያነት የማያገኙ እህቶቻችን ብዙ ህቶቻችን አሉ። ህይወታቸው የተሰዋለ ታሞ ሆስፒታል መጓዝ የማይችሉ ህቶቻችን አሉ። ያንን ነገር እንዲረዱንና የዚህ መፍትሄ እንዲሰጡን ነው። እኛ አሁን ትልቁ ጥያቄያችን ለተጎዱ ህቶቻችን ከጎናቸው እንድንቆም ለምንጠይቀው ጥያቄ የዚህ ሀገር መንግስት ምላሽ እንዲሰጠን። ሁልጊዜ ለእነሱ ብቻ የእነሱን ጆሮ ብቻ ሳይሆን ማዳመጥ ያለበት እኛን የሚያዳምጥልን ነው። ብዙ ህቶቻችን እስር ቤት ወርቀዋል። ወንጀላቸው ምንድን ነው? የሰሩት ወንጀል ምንድን ነው ተብሎ ሲጠይቅ ምንም መልስ የለም። ፍርድ የሚሰጠው ብቻ ወይም አዳማ ወይም ስራ በተከታተል ነው የተነሳው፣ ብታይ ፍርድ ይሰጣችኋል። ያ ነገር ለምንድን ነው? ለምን የእኛ ችግር አይታይልንም? ለምን የሚያነሳማም ነው ትልቁ ጥያቄያችን። እሺ ስለ ጊዜሽ አመሰግናለሁ በጣም ወይዘሪት ፍቅርተ አስቻለው። ስለ አዳመጣችሁ ስለጠየቃችሁኝ በጣም ነው። አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ ያበቃ። ከምሽት ሶስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ዳኒ ብራውን ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።